ጭቃ ማብኳት፣ በአፈር በጭቃ መጫወት ብዙዎቻችን ያለፍንበት የሕፃንነት ዘመን ትውስታ ነው። አሁን ላይ ግን አንድ ተቋም ይህን የጨዋታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህጻናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ይገኛል። በተከታታይ በርካቶች የተሳተፉበት ኑጭቃና ቡካ የተሰኘ ፌስቲቫል አዘጋጅቶም ነበረ። የዚህ ሀሳብ ጠንሳሾች ባልና ሚስቱ የኪነጥበብ ባለሙያዎች ሀመረ ሙልጌታና ዮሴፍ ወልደ አማኑኤል ናቸው። ዛሬ ምሽት ለየት ስላለው ጅምራቸውና ተያያዥ ጉዳዮች ያጫውቱናል። አብራችሁ እንድታመሹ ይሁን። አስቀድመን የልጅነት ዘመን ጨዋታን ብዙሀን የሚሳተፉበት ፌስቲቫል ለማድረግ ሀሳቡ እንዴት እንደተጠነሰሰ ከሀመረን ስማ። ባልና ሚስቶችነን ሚስቶች ነን። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር። እና እንዴት ነው እኛ ያደግነው፣ እኛ ምንድነው የምንፈልገው፣ ልጆቻችን እንዲሆን የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል የህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው፣ ሌክዥሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ይሄ ላይ አልነበረም። እና እሱ እንዴት የተሰራው የሚለው ሀሳብ ነበር ትልቁ። እሱ ደግሞ የተሰራው በነፃነት ምጫወታችን፣ ማንቦጫ ረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ የሆነ ያሁን ልጅነት እንዳለ እንደዚህ ነበረ እና ይህንን ለምንለ ልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ነው ናቸው ጆሮ ጫጮት እያባረሩ ቁራል እያነሱ ለጎረቤት ቆስጣ ሲደርስ፣ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን፣ ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው፣ ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከርነው። እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን because <laughs> I've had a of the yellow. ዮሴፍ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው? በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን ዓለም መንፈሳዊንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ወደ ኤኒቲ ወደ ፎርም የምንቀይረው አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ፈሩ ሲነኩት፣ አትክልት ሲተኩ፣ ሲኮተኩቱ፣ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ። እዛ ሁሉ ስቱዲዮ ነበረን። ስክላፕቸር ብዙ እንሰራ ነበረ። ይሄ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ይጠይቃሉ። እንዲሁም ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለ ወይ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ሳ ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ከዛ ጨዋታ ላይ መነሳት አይፈልጉም ይገርመሃል። ረጅም ሰዓት በጭቃው ኤክስፐርመንት እያደረጉ ነው መቆየት የሚፈልጉት የጤና ስጋት ጉዳይ ሁልጊዜ ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን የሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርገው ተቋማቸው? የምንመርጠው ጭቃ አለ እንግዲህ ጭቃ ስን ልኩ የሸክላ መስሪያ ጭቃ ነው የምናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነ እና ለዚህ ስራ የሚሆን አድርገን ነው። ያ ማለት ህፃናትን ቢናኩት ትልልቅ ሰዎችም ቢናኩት ምንም አይነት ሳይድ ኤፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኤፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናደርጋለን እና በዚህ በደንብ ተጠንቅቀን ነው የምናደርገው። ፓክ አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል እኛ ጋር እንግዲህ፣ ብራንድ አድርገን ፒሪፋይ አድርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ ቤታቸው፣ ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ እነዚህን ነገሮች እንወስዳለን ማለት ነው። በስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለው። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናቸውንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቲ ንገሩኝ። እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ፣ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው። ከራሳችን ከአጠገባችን ካለ ነገር ላይ ስላመጣ ነው ነው አሁን። ብዙ ጊዜ ምንም የአርት እይታ ባይኖረው፣ ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካል መደሰት ብቻ ነው ምክንያቱም አፈጣጠራችን እንደዛ ስለሆነ እና ከዛ ካለን ከፈጠርንበት ካጠገባችን ነው የወሰድነው ይህን ሐሳብ እና ከስሙም ጀምሮ ጭቃ ማብካ ሲባል በጣም ልጅነት ሁሉ ሰው ወደታች ነው ይሄ ላይ የተጫነበትን ነገር ይረሳና፣ ሁልጊዜ የምናገኛቸው ሰዎች ወደ ልጅነታቸው ሲመለሱ ነው እና እዚህም ሲመጡም የሚያዩትም ስናወራም ግን አፕሮቻቸውም ግን አንድ ጭቃ እናብካ ስንል ፈገግ ብለው ነው። የትኛውም ቢሮዎችም ስንገባ ትመ ቦታ ስንሄድ አንድ ጭቃ እናብቃ ነው ካለም በጣም በፈገግታ ነው የሚጀምረው። እና በፈገግታ ደግሞ ሲጀመር ምንም ኔጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወደዚህ አይነት አስተሳሰብ መንገድ ብዙ ሰው አልመጣም። ወይም ደግሞ የተሻለ የሚመስለን ብልጭልጩ ወደሌላው አለም ላይ ያለውን ነገር የተሻለ ብሎ አብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን፣ እሱንም እናከብራለን። መነሻው ግን እያስፈልገዋል ነው ማህበረሰብ። ከየት እንደመጣ የቱ ጋር እንደነበረ ካወቅን የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያንን ማሳየታችን የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን። እኛ መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁልጊዜ የምናገኘው እስከ ዛሬ ድረስ እና በሴንተራችን አራት መቶ ካሬ ላይ ነው ያለው። አሁን አራት መቶ ካሬ ሲባል ሰፊ ይመስላል። ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋቸዋል። ትልቅ ቦታ ነው የሚያስፈልጋቸው። በጣም ትንሽና ከሀሳቡ አንጻር ጥበቱ ፊል ይደረጋል እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቭ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግን ነው። እኛም አይነተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው። ኑሮ ስለሆነ ኑሯችን ነው ሼር የምናደርግ በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በእሱ ላይ የተወሰነ ነገር ብትሉኝ፣ እንዲሁም ደግሞ እደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ አለሁ። ምን ላይ ለማድረስ አስባችኋል? የሚሉትን አጠር አጠር አድርጋችሁ መልሱልኝ። እንግዲህ ያው የኛ ሀሳብ እንዳልከው ነው። በጣም ትልቅ ሀሳብ ነው የምናስበው። አስር ሄክታር ላይ ወረድኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱ እንዲኖር ከዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር አላማችን። እዛ ውስጥ ይመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም በጣም በጣም ያጓጓል ነው የምናቋቁመው። ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለአለም ማበርከት የምንፈልገው ይህንን ዩኒቨርሳል ነገር ነው። ጭጣ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው ከአስር ሺህ ሰው በላይ የተገኘበት ነው። በጣም በጣም በጣም ደስታን የሰጠን የሁሉ ሰው ደስታን ያየንበት ነው እና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየው እና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው ያ አንድ ቀለም ፌስቲቫል እና ቱሪስቶች ከውጭ መጣው አብረን እዚህ የምናቦካበትን በጣም ሂውጅ የሆነ ሙሉን ከተማውን የሚያጥለቀልቅ ኢቨንት ነው፣ ኔክስት እያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው አለም ላይ ደግሞ ትራቭል እናደርጋለን፣ ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን አለምን ማዳረስ ተፈጥሮ ማገናኘት ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አድርጎ የሚያሳይ ትልቅ ትልቅ ማቴሪያል ነው። ጭቃ የመጣንበት ነው፣ የምንሄድበት ነው፣ የምንኖርበት ነው። በጣም ደግሞ የሚገርምህ ጭቃን አንስተህ ፊትን ብትቀባ እዛ አጠገብ ያለ ሰው ብትቀባባው ለመለየት እንኳን ትቸገራለህ። እና ሰውን በጣም በሰከንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛ እሱን በደንብ አድርገን ፕሮሞት ማድረግ እና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል። ሌላ ነገር ማየት ይችላል። ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የዓለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ ግን የዓለም ዜጎች የሆኑ አውሮፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን በጣም ብዙ ሕይወታችንን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው። የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ ዓላማ እና ይህንን ይመስላል። ኑጭ ቃና ቡካ የተሰኘው ተቋም መስራቾች ከሆኑት አመረ ሙልጌታ እና ዮሴፍ ወልደ አማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት በእስካሁኑ የስራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞች እና የመጭ ዘመን ህልሞች ዮሴፍ ያጋራናል። ስንጀምረው እንደ ሰመር ካምፖች እያደረግን ነበረ የምንሰራው በየትምህርት ቤቶቹ እየዞርን እና ብዙ ጊዜ የሚያጋጥመን ነገር ያው ኑጭ ቃና ቡካ እንደ ብራንድ ስም ቢሆንም ውስጡ ብዙ ነገሮች አሉ። ጥጥ መፍተል አለው መሸመን አለው። ብዙ ደ ጥበቦች አሉት። ምግብ ማብሰል አለው። የህይወት ክህሎቶች አሉት። ከእንስሳት ጋር መገናኘት ብዙ ብዙ ፓኬጆች ውስጥ ብዙ ነገር አለ እና ብዙ ወላጆች በቃ አልሄድም ይላሉ። በቃ ልጆቹን አምጥተው አልሄድም ይላሉ። የእኛ ስታፎች በቃ እንትን ብለው እራሳቸው ነው የሚገቡበት። እና መከለከል ልጆቹ ሲያ ወላጁን ነው በቃ ደግሞ ልጅነታቸው ትዝ ስለሚላቸው ይጣላሉ፣ ከልጆቻቸው ጋር እፍርታ የምንለዋላል ጨዋታ ላይ ማል ገብተን እና ይሄ በጣም በጣም ሀኬት የሚሰጠር ነገር ነው። በቃ ሰው ብዙ አሁን በተለይ አዋቂ ብዙ አስብ አለበት ምን አለበት እና ደሞመንት ልክ ጭቃውን ሲነካው የልጅነት ጨዋታዎቹ ስናጫወታቸው በቃ አንድ አይነት ይሆናሉ፣ ልጅነታቸው ይመጣል። ምንም መውረቅ ነው። ጸቡም በቃ የጨዋታ ጸብ ነው ደስ የሚል ነው እና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉን እና ቴንኪ፣ ይሄንን ስላነሳኸውም እንዲያው በተጨማሪ ለማንሳት ያህል እንግዲኛ እንግዲህ ዲዝኒ ወልድን ካጣቀስን እንዲያው ማጣቀሻ ከሆነ አንድ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወልድን መፍጠር ስራ ላይ ያለ ነው ብለን ነው የምናገረው። ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ። ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉን፣ በመጽሐፎች እናደርጋለን። የቴሌቪዥን ፕሮግራሞች አሉን፣ እንዳልኩ በዩቱብ የምናደርገው ሰው እሱን እያጠናከረን መሄድ እናስባለን። ከዛ ውጭ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ አለም ላይ መድረስ የሚችሉ ብዙ እንትኖች አሉና እነሱን ብራንድ ገን በደንብ ኮሜርሻል ላይ ማድረግ እንፈልጋል። ምክንያ ልጅነት ሁላችንም ውስጥ ልጅነት አለ። አሁን አዋቂ ሆኖ እንጂ አምስት ዓመታችንንም፣ ስድስት ዓመታችንንም፣ አስር ዓመታችንም ውስጣችን አልፎ ነው የሄደው እና ሁሉንም ሰው መንካት ይቻላል። በዚህ እና በምንፈልገውን መልእክት ማስተላለፍ ይቻላል እና ብዙ ፈን ያለው ስራ ነው። አሴም ታይም ቴሌቪዥኑም ትልቅ የሆነ ስራ ነው። እጅግ በጣም አመሰግናለሁ። ሀመረና ዮሴፍ፣ ንውጭቃና ቡካ ስለተሰኘው ፌስቲቫል እና የተለያዩ የሕፃናትን ጨዋታም ለማሳደግ እየጣረ ስላለው ተቋም ስላጫወታችሁን፣ ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። እኛም በጣም ነው የምናመሰግነው። መልካም ምሽት